ጋዜጠኛ ጸዳለ ለማ ወርሃዊው የእንግሊዝኛ አዲስ ስታንዳርድ መጽሔት ህትመት መቋረጡን ለአንባቢያን ይፋ ባደረጋችሁት የጽሁፍ መግለጫ አሳውቃችኋል። እንግዲህ ታገዳችሁ ማለት ነው። ዲሬክት ላይ አይደለም የታገደው፣ ነገር ግን ይሄ የአስቸኳይ ጊዜ አዋጁ ከወጣ በኋላ ማተሚያ ቤቶች በሙሉ ከአሁን በኋላ ፖለቲካ ላይ የሚያተኩር መጽሔት ማተም አንችልም፣ በአዲሱ የአስቸኳይ ጊዜ አዋጅ መሰረት ማተም አንችልም፣ ጠበቆቻችንንም አናግረን እንደዚህ አይነት ስራ ማተም እንደማንችል ስለመከሩት ብለው እኛን ተርንዳውን አደረጉት። ብዙ ሞከርን፣ ብዙ ታገልን፣ ምንም የሚመጣ መፍትሄ ጠፋ። ብዙ ቦታ ሞከርን፣ አልቻልንም። ስለዚህ ያለው አማራጭ ማሳወቅ ነው። ለደንበኞቻችን ማሳወቅ ስለነበረብን ከ- በኋላ አንድ ደ- ስቴት ኦፍ ኢመርጀንሲ ውስጥ ሆነን ምንም ጋራንቲ መስጠት አልቻለም። የሚቀጥለውን ሰርተን ብናስገባ ምንም ጋራንቲ ሊሰጥን አልቻለም። እኛ ደግሞ የፖለቲካ መጽሔት ነው መጽሔቱ። ስለዚህ እነሱ እምቢ ሲሉ፣ ያው ያለን አማራጭ የግድ ተርሚኔት ማድረግ ነው ማለት ነው። ስለዚህ ተርሚኔት እንደተደረገ ነው ማኔጅመንቱ ደብዳቤ ዛሬ በይፋ ያወጣው። እንግዲህ የቀደሙትን ህትመቶቻችሁን ስናይ ጠንካራ ሂስ ወይም ትችቶች ያዘሉ ዘገባዎች ወይም መጣጠፎች የተካተቱበት ናቸው እና እንዴት ደፈራችሁ ወል ይሄ ምንም መልስ የምንሰጥበት እንትን አይደለም። እንሰራዋለን። ከዛ ነ ሁሌም የምናገረው ነገር አለ ዊ ቴክ አወር ቻንስስ እኛ ኔሴሰርሊ ያው እንዳልሽው ፎርሚደብል የሆነ ክሪቲክ እንደሆነ ነው አዲስ ስታንዳርድ የሚታወቀው። እኛ ኢንሳይትፉል አይደለም የምናሳትመው። አሁን ምንድን ነው እሱ ማተሚያ ቤቶችም ተርንዳውን ያደረጉት ወይም ደግሞ ስቴት ኦፍ ኤመርጀንሲ ውስጥ የገባው አመፅ የሚያነሳሳ ጽሑፍ በሚል ነው እንትን ያሉት እኛ ደግሞ እና ምንም አመፃ አይደለም ስናነሳሳ የነበረው ክሪቲክ ነው ስንሰጥ የነበረው። የመንግስት ክሪቲክ ነን። ያም ሆኖ ግን ሁልጊዜም ያው የራሳችን ስጋት የራሳችን ፍርሃት ይኖረናል። ነገር ግን የሚዲያ ዳይቨርሲቲን ለመጠበቅ በሚል ፕሪንስፕል እንደዚ አይነት ስራ በቁርጠኝነት ስንሰራ ቆይተናል። ያ ማለት ግን ምንም የተረጋገጠ ጋራንቲድ የሆነ ሴፍቲ አልነበረንም እና ሙያችንን ስንወጣ የነበረው በዛ መንገድ ነው። እንግዲህ ወደፊት ምንድን ነው እቅዳችሁ? ኢትዮጵያ ውስጥ አንባቢያን የሚወዷቸው መጽሄቶችም ሆነ ጋዜጦች ከጊዜ በኋላ ይዘጋሉ። ጋዜጠኞች ይሰደዳሉ፣ ይታሰራሉ። ምንድን ነው መፍትሄው? ምንድን ነው ተስፋው? ይሄ እንግዲህ እኛ በግል የምንሰጠው መፍትሄ ቢኖርም መንግስት በሚያደርገው ነገር የሚወሰን ነው የሚሆነው። መንግስት አሁንም ቢሆን የነጻ ሚዲያ መኖሩን ጋራንቲ ካልሰጠ በስተቀረ አሁንም ቢሆን እጅግ አስቸጋሪና የጋዜጠኞች መሰደድ የሚዲያው መዘጋት ቀጣይነት ያለው ነገር ነው። እስካሁን ደግሞ በመንግስት ደረጃ ምንም የታየም ፖሊሲን የለም። የተሻለ ለማድረግ አገሪቷ ውስጥ ማለት ነው። በእኛ በኩል በተቻለ አቅም የጋዜጠኝነት ሙያውን ጠብቀን ለመቀጠል ነው። እንደምታውቁት በህትመት ብቻ ሳይሆን አዲስ ስታንዳርድ በኦንላይኑም በጣም የታወቀ መጽሔት ነው። አሁን እኛ በተቻለን አቅም በኦንላይን ኮንተንቶቻችንን የተሻለ ሁኔታ ፈጥረን ለማዳረስ ነው እቅዳችን። ህትመቱን ስንዘጋ በዛ በኩል ለማካካስ ነው። ነገር ግን አሁንም ቢሆን በመንግስት ደረጃ ነፃ ሚዲያው ላይ የታወጀውን አይነት ሬስትሪክቲቭ የሆነ አካሄድ መንግስት ብቻ መፍታት የሚችለው ነው። እኛ እንናገራለን። እስካሁንም ያልተነገረበት ጊዜ የለም፣ ያልተባለበት ጊዜ የለም። አሁን መንግስት ብቻ ነው ይህንን ነገር ማድረግ የሚችለው። እንግዲህ ከዛሬ ነገ ይለወጣል የሚለው ነገር በጣም እየሞተን ያለው ግን ትክክለኛ አካሄድ እንዳልሆነ ከመናገር ውጭ ምን ማድረግ እንደምንችል ግራ ነው የሚያጋባው። ጋዜጠኛ ጸዳለ ለማ ለሰጠሽን ቃለምልልስ በጣም አመሰግናለሁ። አመሰግናለሁ።